እንደምን አመሻችሁ። ዛሬ ሐምሌ 9 2017 ዓ ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል ደረሰው ድርጊት ብቻ ነገር ለመግለጽም ይከብዳል። ሻሌ በቦታ ሆነ ስታየው ማለት ነው። ያነደደ ነገር የለም ከተማውን ያነደደ በየቦታው ያለውን ማለት ነው የሰማችኋቸው አቶ ያሬድ ክብረትን ነው። በደቡብ አፍሪካ የሚኖሩ የንግድ ሰው ናቸው። ሰሞነኛው የሀገሪቱ አለመረጋጋት በኢትዮጵያ ማህበረሰብ አባላትና በሀገሬው ሰዎች ላይም ጭምር ስላደረሰው ጫና በምሽቱ ይነግሩናል። የህወሀት ኃይሎች መቆጣጠር ሲጀምሩ እዛ ባሉ ሽሬ አካባቢ ተበትነው በነበሩ አዲግራትም፣ በተለያዩ አካባቢዎች በአንዱ ስደተኞች ላይ ጥቃት እየተፈጸመ እንደሆነ ሪፖርቶች መውጣት ጀመሩ። አሁን ደግሞ የሰማናቸው አቶ በአካል ንጉሴን ነው። የኢትዮጵያ ስደተኞችና ስደተኞች ተመላሾች ኮሚሽን ቃል አቀባይ ናቸው። በኤርትራውያን ስደተኞች ላይ እየደረሱ ናቸው ስለተባሉ ጥቃቶች ቆየት ብሎ ይነግሩናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሸ ቆየ። አመሰግናለሁ ሀብታሙ። የተባበሩት መንግስታት የምግብና የግብርና ድርጅት በረሃብ በተጎዳው ሰሜን ኢትዮጵያ የክረምት ዝናብ ወቅት ለአርሶ አደሩ እህል ለመዝራትና የምግብ ምርቱን መልሶ ለማሳደግ እንዲችል የተጣበበ እድል የፈጠረለት ቢሆንም ለእርዳታ የሚውል ገንዘብ ካልተገኘና የረዴ ድርጅቶች ተደራሽነት ካልተስተካከለ ያለው ጠባብ ድር ሊባክን ይችላል ሲል አሳሰበ። በርካታ አርሶ አደሮች የዘር እህል፣ በሬዎችና ሌሎችን ለግብርና ምርት የሚያስፈልጓቸውን ግብአቶች ተዘርፈዋል። የብድር አገልግሎትና ለዘር የሚውል እህል የሚገዙበት ገበያም የለም ሲል ፋኦ ማሳሰቡን የዋና ጸሐፊው አንቶኒዮ ጉታሬሽ ረዳት ቃል አቀባይ ፍሎሬንሲያ ኒኖ በትላንትና መደበኛ ገለጻቸው አውስተዋል። በዚህም የተነሳ የምግብ ምርት ሙሉ በሙሉ ተቋርጧል ያለው ፋኦ በክልሉ በምግብ እጥረት ከሁሉም በከፋ ደረጃ ለተጋለጡ 1.2 ሚሊየን የሆኑ ሰዎች መርጃ በአስቸኳይ 30 ሚሊየን ዶላር ድጋፍ መጠየቁን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ አስታውቀዋል። በአፍሪካ ሀገሮች በኮቪድ-19 ህመም ሆስፒታል የሚገቡት ሰዎች ቁጥር በፍጥነት እየጨመረ ና የኦክስጅን ና የጽኑ ህሙማን መኝታ እጥረት ባለበት በአሁኑ ወቅት በበሽታው ምክንያት ባለፈው ሳምንት ህይወታቸውን ያጡት ሰዎች ቁጥር ከቀደመው ሳምንት በአርባ ከመቶ መጨመሩን የዓለም ጤና ድርጅት አስታወቀ። ባለፈው ሳምንት በኮቪድ ምክንያት 6273 ሰዎች መሞታቸውንና ከዛ በፊት በነበረው ሳምንት የሟቾች ቁጥር 4384 እንደነበር የዓለም ጤና ድርጅቱ መግለጫ በንጽጽር አስቀምጧል። ባለፈው ሳምንት በኮቪድ-19 ምክንያት ከሞቱት ሰዎች መካከል 83 ከመቶ በናሚቢያ፣ ደቡብ አፍሪካ፣ ቱኒዥያ፣ ዩጋንዳ ና ዛምቢያ ውስጥ መሆኑን የመንግስታቱ ድርጅት መግለጫው የገለጸ ሲሆን በአህጉሪቱ በኮሮና ቫይረስ የሚያዘው ሰው ቁጥርም ላለፈው ስምንት ተከታታይ ሳምንት እየጨመረ መሄዱን ጠቅሷል። በዚህ ሳምንት ማክሰኞ ከስድስት ሚሊየን እንዳለፈም አስታውቋል። ባለፈው ወር ብቻ ቁጥሩ በአንድ ሚሊየን መጨመሩን እና በዚህ ደረጃ በአጭር ጊዜ ቁጥሩ ሲጨምር ይህ የመጀመሪያው መሆኑን መግለጫው ጨምሮ ገልጿል። ከሁሉም በፍጥነት የሚተላለፈው ዴልታ የሚባለው የኮሮና ዝርያ በ21 የአፍሪካ ሀገሮች የተገኘ ሲሆን አልፋ የሚባለው በ35፣ ቤታ የተባለው ዝርያ ደግሞ 30 ሀገሮች ውስጥ እንደታየ የዓለም ጤና ድርጅቱ ተናግሯል። የሱዳን ምክትል ፕሬዝዳንት ትላንት በጎረቤት ሀገር ደቡብ ሱዳን ጉብኝት አድርገዋል። የጉዞ ምክንያት ሀገራቸው ለደቡብ ሱዳን ያላትን ድጋፍ ለመግለጽና የሀገሪቱ መንግስትና ሽምቅ ተዋጊዎቹ የተፈራረሙትን ስምምነት ተግባራዊ እንዲያደርጉ ለመማጸን መሆኑም ተገልጿል። የሱዳን የሽግግር መንግስት ምክትል ፕሬዝዳንት መሐመድ ሀምዳን ዳጋሎ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ጋር ውይይት አድርገዋል። ከውይይታቸው በኋላ በሰጡት መግለጫ የሰላም ስምምነቱ ተፈራራሚዎች እስካሁን ተግባራዊ ያልሆኑትን የጸጥታ አደረጃጀት እና ሌሎችም የስምምነቱን ክፍሎች ስራ ላይ እንዲያውሉ ሱዳን ድጋፍ መስጠቷን ትቀጥላለች ሲሉ ቃል ገብተዋል። ፈረንሳይ ማሊ ውስጥ ካሏት የጦር ሰፈሮች የተወሰኑትን ለመዝጋት በቅርቡ ያደረገችው ውሳኔ ከማሊ ህዝብ በኩል ድብልቅ ምላሾች ቀስቅሷል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሀገራቸው በዘንድሮ የአውሮፓ 2021 ዓ.ም ማብቂያ ላይ ማሊ ውስጥ ካሏት የጦር ሰፈሮች መካከል ሶስቱን እንደምትዘጋና ሂደቱ በሚቀጥለው ዓመት አጋማሽ እንደሚጠናቀቅ ባለፈው ሳምንት አስታውቀዋል። የፈረንሳዩ ፕሬዝዳንት ውሳኔውን ይፋ ያደረጉት ባለፈው ሳምንት የቡርኪና ፋሶ፣ የኒጀር እና የማሊን ጨምሮ የአምስቱን የአፍሪካ ሳህል አካባቢ ቡድኖች መሪዎች ጉባኤ ማብቂያ ላይ ነው። የአሜሪካ ድምጽ ያነጋገራቸው አንዳንድ ነዋሪዎች ፈረንሳይ ማሊ ያላትን ኃይል ለመቀነስ መወሰኗ እንዳሳዘናቸው ሲገልጹ፣ ሌሎች ደግሞ ምንም ውጤት ስላላመጡ ቢወጡ ይሻላል ማለታቸውን፣ አንዳንዶች ደግሞ ብዙ አይነት ሰራዊት ቢኖርም የጸጥታ ሁኔታ ስላልተቀየረ የራሳችንን ቀውስ ራሳችን መፍትሄ ብንፈልግለት ይሻላል ማለታቸውን ዘገባው ጠቅሷል። በመጨረሻም በያዝነው የአውሮፓውያኑ ሁለት ሺህ ሃያ አንድ የመጀመሪያ አጋማሽ አመት ባህር አቋርጠው አውሮፓ ለመግባት በጉዞ ላይ ሳሉ ለእልፈት የተዳረጉ ፍልሰተኞች ቁጥር ባለፈው አመት ተመሳሳይ ጊዜ ከነበረው ጋር ሲነጻጸር በእጥፍ መጨመሩን ዓለም አቀፉ የስደተኞች እና ከስደት ተመላሾች ጉዳይ ድርጅት አይ ኦ ኤም አስታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት፣ ከአሜሪካ ድምፅም ይደመጣል። አሁን ወደ ቀደመው መሰናዶ እንሻገር። የቀድሞ የሀገሪቱ ፕሬዚደንት ጄኮብ ዙማን በቁጥጥር ስር መዋል ሰበብ ያደረገ ግጭት በደቡብ አፍሪካ አንዳንድ ከተሞች ተከስተዋል። ከዘርፊያና ንብረት ማውደም አልፎ የሰዎች ህይወትንም መቀጠፍ ምክንያት እየሆነ ነው። ሰሞነኛው ቀውስ ካጠቃቸው ከተሞች መካከል አንዷ የደርባን ከተማ ናት። በከተማዋ ውስጥ ወደ 19 ዓመታትን ለሚጠጋ ጊዜ ኖሩት አቶ ያሬድ ክብረት ለአሜሪካ ድምፅ እንደተናገሩት ከተማ ያስተናገደችው ጥፋት በእጅጉ የከፋ ነው። ደረሻው ድርጊት ብቻ ነገር ለመግለጽም ይከብዳል። ስፔሻሌ በቦታ ሆነ ሲጠራ ማለት ነው ያነደደ ነገር የለም ምም ከተማውን ያነደደች በየቦታው ያለውን ማለት ነው። ስፔሻሌ በሁለቱ ክልሎች ላይ ማለት ነው። በበቂ ደግሞ ኳዝሉናታል በሚባለው ቦታ ላይ እንግዲህ ከመዝረፍ አልፎ ማለት ነው እስከ ማቃጠል ነው። ፋክተሪ ሁሉ ማለት ነው። አርቲስት ሶፖችን እንኳን ትዘርፋለ። ግን ያው አከፋፋዮችን ሁሉ ከማጥፋት ድረስ ማለት ነው። ፋክተሪዎችን እስከ ማቃጠል ድረስ የደረሰ ነው። ግን ይንጃቸው መንድረስ ለሚገልጠው ግራይገባኛል ከመቼ ጀምሮ ነው እንግዲህ የአሁኑ ጥቃት የተጀመረው? እዛ በምትኖሩ ኢትዮጵያውያን ስ ላይ ምን አይነት ጫና አሳደረ? ከፍተኛ ጫና ያሳድራል። ምክንያቱም ኢትዮጵያን በጠቅላላ የተዳደረ ቢዝነስ የግል ቢዝነስ ለመንቅናምረን በማድረግ ማለት ነው። እና ያው ቢዝነስ የሚባል ነገር የተሰበ ነገር የለም ማለት ነው። በዚህ ከዚያ ንጠልቃ ሁሉም ሰው ቤት ያንቋቋል። ተወሰነ ደረጃ አሁን በደርባን አካባቢ ያው ኮሚኒቲዎች በራሱ በችግር ሰዓት በመቀናከር ያው ከማታ ማታ ከሌባ ጋር ሲቀርብ የዋለበት ሁኔታ አለ። የተወሰነ ኢትዮጵያ የተረፉ ሱቆች ይኖራል፣ ኢትዮጵያውያን ማለት ነው። ነብሳቸው በመጠናከል ከሱማሌዎች ጋር በመተባበር ያው ነብሳቸውን አሳልፈው ሰጥተው ማለት ነው። እንግዲህ ቀን ሙሉ ጠዋት ማታ ፖሊስ ምን የሚያደረገው ነገር የለም ጭራሽ ቆሞ ከማዘረፍ በስተቀር ማለት ነው። ብዙ ዝል አይደለም፣ ለተወሰነ ሰዓት ብለ ቢመጣም ከዛ ለቆ ይሄዳል።

መዝረፍ፣ ምንም የተውት ነገር የለም። ህንዶቹን መጪዎቹን የጨምረ ማለት ነው። ከአሁን አለፈ ሮ ያው ስደተኛው ብቻ ሲዘረፍ ያው ደካማ ነው የቅንጅት ንጥረት ይኖራል እና መጪዎቹ ብዙም ፓርቲ ቤታ አደርጉም። አሁን በሚመጣው አሁን ይህ ቤታ ሲለበልበናል ማለት ነው። ኛ አፍሪካን ስደተኞችን እና እነዛ ፕሬዚደንት ያደረጉታል ለማቆም ወይንም ከስሩ ችግሩን ለመፍሳት ጥረት አያደረጉም ነበር። አሁን ግን ሁሉንም የነካ ነው። ይሄ ደግሞ በጣም ሰፊ ነው። ምንም አይነት ሳይቀር ነው የሚያነዱት የሚዘርፉት ሰው ምግብ ለማግኘት ያለው ሰልፍ በጣም በ የጦርነት ሀገር ይመስላል። ምክንያቱም ሌሎ ነው ሀውሎ ምደ ኢትዮጵያ ችግሩ ተቀርፎ የምግብ ስጥረቱ ሊቀረፍ የሚችለው መቼ እንደሆነ ስለማያውቅ ሰው በቤቱ ያልዘረፈ አለ ኖርማል ያልጠበቀው ሰው አለ። አሁን እሱ ይህ ምግብ ለመግዛት ያለው ጦርነት ጦርነት አይደለም። የተረፉ ቤቶች ላይ በትንሽ ያሉ በጣም በጥቂት የተረፉ አካባቢዎች ላይ ማለት ነው እና ከጀመረ ያልከው ምናል ጊዜ ነው እንግዲህ የጀመረው ያው አልጠበቅነውም። እንደ ድሮም በቃ የተወሰነ ነገር ዘረፋ ወይም ረብሻ ይኖርና ብዙ መንገድ ማቃጠል፣ ትራንስፖርት መኪናዎች የሚተባበር መኪናዎችን ማቃጠል ብዙ ተለምዷል። ያው እንደዚህ አደረጉና ይተዋሉ የሚል ነበረ። የጀመረው አክቹዋሊ ሮብ አካባቢ ነው፣ ባለፈው ሳምንት ኦልሬዲ ሳምንቱ ነው። ዛሬ አርብም ሐሙስም ቀጠለ ቅዳሜም እንደዚሁ። እና ሰኞ እለት ግን ሸዳውን እናደርገዋለን ሀገሪቷን የሚል ነገር ተናግረዋል። ከዚህ በፊት ብዙ ጊዜም እንደዛ ይላሉ ያው ተወሰነ ነገር ይቃጠልና ይጠርፋል። የአሁኑ ግን በቃ ዘሴምቲንግ ሸዳውን እንዳሉት በቃ ሀገሪቷን ሸዳውን ያደረጉት። ህይወታቸውን ያጡ ሰዎችም እንዳሉ እየሰማን ነበረ። ከእነዚያ መካከል ኢትዮጵያውያንም አሉበት? ይሁን። አዎ፣ አለ እዚ አይነት ነገር አለ። ስፔሻሊ ሶማሊያን፣ በኛ አካባቢ ደግሞ ሶማሊያኖች በዙ የተሰዉ አሉ። አሁን የባለበት አካባቢ ዘውጭሩ በዚህ ሰሞን ብቻ ረብሻ አራት ሶማሊያን ተሰውተዋል። ኢትዮጵያውያንስ ምን ያክል እንደሞቱ የሚታወቅ ነገር አለ? ለእኔ የጠለቀ መረጃ የለኝም። ለእኔ አካባቢ ያሉ ኢትዮጵያውያን ምን ያህል ጉዳት እንደተባረቡ በዚያ የሚኖሩ የኢትዮጵያ ማህበረሰብ አባላት ራሳችሁን ለመከላከል ራሳችሁን ለመጠበቅ ምን እያደረጋችሁ ትገኛላችሁ? ትልቁ ችግር አሁን እኛም ባለንበት አካባቢ ምንድን ነው ችግር አለ፣ ኮሚኒቲ መጠናከር ችግር አለ። እንዲያልኩ አሁን በደርባን ሴንትራል ቲቪቪ ላይ ትንሽ ቀጥ ያን ራሳቸው በመጠናከር በዚህ በችግራቸው ወሳኝ ሰዓት ላይ በመጠናከር ሁሉም ከቤቶቹ በመታገል በንብረት በመሆን በተናጠል ሳይሆን በንብረት በመሆን የተወሰነ ክ ያደረጉት ነገር አለ። ራሳቸውንም ከጉዳት ማዳን ችለዋል፣ ንብረታቸውንም መጠበቅ ችለዋል። ልክ አሁን እንደዚህ እየተደረገ ነው ያለው። ህጉን ስትጠብቀው ሊያደርጉ የቻለ ነገር የለም። ማተሩን እንደ ያደረገ ነው በራሱ በዚህ እየወሰደ ነው ህጉን ለመጣፍ የራስ መከላከል በሚለው ደረጃ ላይ በዛ ላይ ገብ የመኖሪያ ሰፈርን ማስከበር የሚወጡ ምግቦችን ቁጥጥር ምናምን ጀምሯል። በየአካባቢ ኮሚኒቲ ልክ እንደዛ ኢትዮጵያንም ክፍል አይነት ሞክሮች ሲሆን በመከላከል ይህን ነገር ጥሩ አድርገዋል። አቶ ያሬድን በአድማጮች ስም እናመሰግናለን። በደቡብ አፍሪካ የኢትዮጵያ ኤምባሲ በዚያ የሚኖሩ ኢትዮጵያን ደህንነት ለማስጠበቅ ምን እየሰራ እንደሆነ ለመጠየቅ ተደጋጋሚ የስልክ ሙከራችን አልተሳካም። በቀጣይ ቀናት ምላሽ ካገኘ እንመለስበታለን። የተባበሩት መንግስታት ድርጅት እንደሚናገረው ከሆነ በደቡብ አፍሪካ ከአርባ ሺህ በላይ ኢትዮጵያውያን እንደሚኖሩ ይናገራል። በትግራይ ክልል በሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታውቋል። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ አራት የስደተኛ መጠለያ ጣቢያዎች ሺመልባና ህጻጽ የተባሉ ሁለት ጣቢያዎች ጦርነቱ በተጀመረበት ወቅት በህወሓት ጉዳት ደርሶባቸው ሲዘጉ ከተበተኑ ስደተኞች መካከል ከዘጠኝ ሺህ በላይ የሚሆኑት ተሰብስበው ወደ ተቀሩት ሁለት ጣቢያዎች መግባታቸውን ጠቁመዋል። ይሁን እንጂ አሁን ላይ ተበታትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን እንዲሁም ከተከዜ የተሻግረው ማይጸብሬ አካባቢ በሚገኙ ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን ተናግረዋል። ከጉዳዩ ጋር በተያያዘ ከህወሓት ግን የተባለ ነገር የለም። ኬኔዲ አባተ በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ ከተለያዩ አቅጣጫዎች የሚወጡ ዘገባዎችን ዋቢ በማድረግ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ባወጣው መግለጫ አስታውቋል። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ አራት የስደተኛ መጠለያ ጣቢያዎች ሽመልባና ሕጻጽ የተባሉ ሁለት ጣቢያዎች ጦርነቱ በተጀመረበት ወቅት ጉዳት ደርሶባቸው መዘጋታቸውንና ስደተ ኞች መበተናቸውን አስታውሰዋል። ከጣቢያዎቹ ከተበተኑት ከ19 ሺ በላይ ስደተኞች መካከል ከ9 ሺ በላይ የሚሆኑት ከተበተኑበት ተሰብስበው ወደ ተቀሩት ሁለት ጣቢያዎች መግባታቸውንና ከአምስት ሺ በላይ የሚሆኑት ደግሞ በአዲስ አበባ መመዝገባቸውን ጠቁመዋል። ሁለቱን የስደተኛ መጠለያ ጣቢያዎች ማለትም ሽመልባን እና ህጻጽን ህወሓት ጥቃት ፈጽሞባቸዋል። መጠለያ ጣቢያዎቹ ከዛ ጋር ተያይዞ ስደተኞቹ ወደ የአካባቢውም ወደ ተለያየ ቦታም ተበተኑ። ከዛ የህግ ማስከበሩ ስራ ተከትሎ ያደረግነው ምንድን ነው? አንደኛ አዲ ሃሩሽና ማይ ዓይኒ ከተከዜ ወዲህ በመሆናቸው ወዲያው ህግ ማስከበሩ ስራ እንደተጀመረ አገልግሎት መስጠት ጀመርን። ከዛ የተበተኑትን ስደተኞች ማሰባሰብ ጀመርን። ወደ አስራ ዘጠኝ ሺህ ሁለት መቶ አካባቢ ነበር ነበሩ። ከነሱ ውስጥ ዘጠኝ ሺህ አካባቢውን ሽሬ ላይ እያሰባሰብን ማይ ዓይኒ እና አዲ ሃሩሽ ላይ ማስፈር ቻለን። ከዛ ተበትነው አዲስ አበባ የገቡ ነበሩ። አዲስ አበባ ላይ ከአምስት ሺ ሁለት መቶ በላይ ተመዘገቡ። የኛ ግምት አሁንም ከፍተኛ ቁጥር ያላቸው ከሕጻጽና ሽመልባ የመጡ ስደተኞች አዲስ አበባ ላይ እንዳሉ ነው። የተበተኑ ሌሎች ስደተኞችንም ለማሰባሰብ ጥረት በሚደረግበት ወቅት የፌዴራል መንግስት ጦር ከትግራይ ክልል መውጣቱን ተከትሎ ስራው መቋረጡን አቶ ባካል አንስተዋል። ይሁንና ከሽሬ አካባቢ የተገኙ የሚገኙ 79 ስደተኞችን አፋር ወደሚገኘው በራህሌ የስደተኞች ጣቢያ በተመድ የስደተኞች ከፍተኛ ኮሚሽን አማካኝነት ለማዛወር ጥረት እየተደረገ መሆኑንም ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን ነው የተናገሩት። የፌዴራሉ መንግስት የተናጠል ተኩስ የማቆም ውሳኔ እንደወሰነና አካባቢውን የህወሀት ሀይሎች መቆጣጠር ሲጀምሩ እዚያ በተለያዩ አካባቢዎች ባሉ ስደተኞች ላይ ጥቃት እየተፈጸመ እንደሆነ ሪፖርቶች መውጣት ጀመሩ። ይሄን ሪፖርት ከኛም ቀደም ብሎ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንዲህ አይነት መረጃዎች እየደረሷቸው እንደ ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዳይሬክተሩ በአካል ንጉሴ ገልጸዋል። ይህ ተከትሎ አሁን በቅርቡ እንግዲህ ማይጸብሪ አካባቢ ከተከዜ የተሻግረው ጥቃት መፈጸም ጀምረዋል እና ጥቃቱ እንግዲህ ስደተኞችን መጥሎ የተው አይደለም። ዛሬም ሮይተርስ ሲያወጣም ዘገባ ከሆነ ስደተኞች ላይ ችግር እንደተፈጠረ መረጃዎች መውጣት ጀምረዋል እና ዲቴይል አሁን ምን ደርሷል ካልከኝ እሱን እንግዲህ ፈርዘር ማጣራት ይኖርብናል። በማይኒና አዲያሩሽ የስደተኛ ጣቢያዎች የሚገኙ የኤጀንሲው ሰራተኞች አገልግሎት በመስጠት ላይ እንደሚገኙም የገለጹት አቶ ባካል ስደተኞቹ ካላቸው ስጋት ጋር በተያያዘ በሰሜን ጎንደር አዲስ ጣቢያ ለመመስረት የቦታ ርክክብ መፈጸሙን ተናግረዋል። እኛ ዞሮ ዞሮ ስደተኞቹ አሁን ባለው ሁኔታ ከዋት በሚደርሰው ጥቃት ደህንነት እየተሰማን አይደለም የሚል ተከታታይ አቤቱታ በማቅረባቸው ከስደተኛ ተወካዮች ጋርም በተደረገ ተደጋጋሚ ውይይት ተቀያሪ መጠለያ ጣቢያ እንዲመሰረትላቸው ጥያቄ አቅርበው ነበር። ይህንን ለማድረግ ለረዥም ጊዜ ጥረት ስናደርግ ነበር። በመጨረሻ ሰሜን ጎንደር ዳባት ወረዳ ላይ አለምዋጭ የሚባል ቦታ ስደተኞችን ለማስፈር ዘጠና አንድ ሄክታር አካባቢ መሬት ተረክበናል እና አሁን የሳይት ፕላኒንግ እየተሰራ ነው ስደተኞችን ወደዛ አምጥቶ ለማሳረፍ በጣም ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣም አቶ በካል ጠይቀዋል። አሁን ባለው ሁኔታ ችግሮችን ሲያጋጥሙ ዓለም አቀፉ ማህበረሰብ ችግር ሲፈጠር መንግስትን ከመውቀስ ባለፈ ኃላፊነታቸውን የመወጣ የሚፈለገውን ፈንድ የማቅረብ የሚፈለገውን አገልግሎት የማቅረብ ላይ በጣም ትልቅ ክፍተቶች አሉ ላይ አበክረው እንዲሰሩ እና ቀርበው አገልግሎት እንዲሰጡ የተመድ የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከትናንት በስቲያ ሐምሌ ስድስት ባወጡት መግለጫ በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው ገልጸዋል። ኮሚሽነሩ በመግለጫቸው ኤርትራውያን ስደተኞች የአጸፋ ጥቃቶች፣ አፈናዎችና እስሮች እንደተፈጸሙባቸው ተአማኒና የተረጋገጠ ሪፖርት ደርሶናል ብለዋል። በስደተኞቹ ላይ ተፈጽመዋል ስለተባሉ ጥቃቶችና ሌሎች የወንጀል ድርጊቶች ከህወሀት ወገን እስካሁን የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። አሁን ደግሞ ወደ ዚምባብዌ እናቀናለን። የዚምባብዌ መንግስት ዝሆኖችን ወደ ቻይና ለመላክ ማቀዱን ተከትሎ በሀገሪቱ የሚገኙ የአካባቢ ጥበቃ ተቆርቋሪ ቡድን መንግስትን ለመክሰስ እየተዘጋጁ ነው። ይህ አድቮኬትስ ፎር እርዝ ወይንም የመሬት ጥበቃ ተቆርቋሪ የተሰኘ ድርጅት ቻይና ዝሆኖችን ጤናማ ላልሆነ ሁኔታ ታጋልጣለች በማለትም ይከሳል። የኮሎምበስ ማቪንጋን ዘገባ ስመኝ ሸቆየ እንደሚከተለው ታሰማናለች። አድቮኬትስ ፎር ኤርዝ ወይም የመሬት ጥበቃ ተቆርቋሪዎች የተሰኘው መንግስታዊ ያልሆነ ድርጅት ለዝምባብዌ ከፍተኛ ፍርድ ቤት ባስገባው ማመልከቻ በዝምባብዌ የሚገኙ ፓርኮችና የዱር እንስሳት ጥበቃ ባለስልጣኑ ዝሆኖችን ወደ ቻይና መላክ እንዳይችሉ እገዳ እንዲጣልባቸው ይጠይቃል። ሌኒን ቲናሽ ቼሳይራ የአካባቢ ጥበቃ ተቆርቋሪ ቡድኑ መሪ ሲሆኑ ጉዳዩን ለምን ወደ ህግ እንደወሰዱ ሲያብራሩ እንዲህ ይላሉ። በዋናነት እኛ ያስገባ ነው ማመልከቻ የሚጠይቀው የዚምባብዌ መንግስትና ሌሎች በስሩ ያሉ ተቋማት ዓለም አቀፍ ስምምነቶች እንዲያከብሩ በተለይ ደግሞ የአፍሪካ ዝሆኖችና ሌሎች የዱር አራዊቶች ለዝርያቸው ወደማይስማማና ተፈጥሯዊ ወይንም ታሪካዊ ከሆነው መኖሪያቸው ርቆ ወደሚገኝ አካባቢ እንዳይወሰዱ የሚያዘው ሀሳብ እንዲከበል የሚገልጽ ትእዛዝ እንዲወጣ ነው። አንዳንድ የመንግሥት ተቋማት እነዚህን ስምምነቶች በመጣስና ለአሳሪ ህጎች ባለመገዛት ልዩ የእንስሳት ሀብቶቻችንን ወደ ቻይና ለመላክ ትልቅ ፍላጎት መኖሩን እናውቃለን። ይህ ለዚምባብዌ ከፍተኛ ፍርድ ቤት የቀረበው ደብዳቤ ባቀረበው ክስ ላይ የሀገሪቱን የአካባቢ ጥበቃ ሚኒስትር የሆኑትን ንካይ ቢዛታ ማንጋሊሾኑ ዲ ኦቡን በተለየ ሁኔታ ይጠቅሳል። በዝምባብዌ የሚገኙ ዝሆኖች ቁጥር ከቅርብ ዓመታት ወዲህ በቁጥር እየጨመረ ሄዶ ከአንድ መቶ ሺህ በላይ ደርሷል። አንዳንድ ገበሬዎችም ዝሆኖቹ እርሻዎቻቸውንና የግጦሽ መሬቶቻቸውን እያበላሹ መሆኑን በመግለጽ ቅሬታ ያቀርባሉ። ሆኖም ግን የዚምባብዌ የዱርቅ ባለሥልጣን ዝሆኖችን ወደ ቻይና ለመላክ በዝግጅት ላይ ነው የመባሉን ወሬ ሀሰት ነው ሲል ያስተባብላል። የባለስልጣን መስሪያ ቤቱን ቃል አቀባይ ቲናሽ ፋራውን በጉዳዩ ላይ አስተያየታቸውን ጠይቀናቸዋል። እነዚህ በግድ ጥቅም ያላቸው መስለው መታየት የሚፈልጉ ሰዎች ናቸው። ፕሬዚደንት ኤመርሰን ምንጋግዋ ባስተላለፉት መልእክት ለእነዚህ ሰዎች ማስጠንቀቂያ ተሰጧቸዋል። ማንኛውንም አሉታዊ ነገር ለማለት የማይመለሱ ሰዎች ናቸው። እኛ እነሱ የሚሉትን እያደረግን እንደሆነ ማረጋገጫ ማምጣት አለባቸው። አሁንም ትክክለኛው ነገር እኛ ዝሆኖችን ወደ ውጭ ለመላክ እየጣርን አይደለም፣ ያን የሚመስል ነገርም እየተከናወነ አይደለም። ለሚሉት ነገር ማስረጃ ማምጣት አለባቸው። ከዚህ ቀደም ዝምባብዌ ዝሆኖችን ወደ ሌሎች ሀገራት ልካ ታውቃለች። ከእንስሳት መብት ተከራካሪዎችና እንደ አድቮኬት ፎር አርዝ የመሳሰሉ የአካባቢ ተቆርቋሪ ቡድኖችም ከፍተኛ ተቃውሞ ደርሶባታል። በሀረሬ የሚገኘውን የቻይና ኤምባሲ በጉዳዩ ላይ አስተያየታቸውን እንዲሰጡ ላቀረብንላቸው ጥያቄ ከፍርድ ቤት መጥሪያ እንዳልደረሳቸው በመግለጽ መልስ ለመስጠት ፈቃደኛ አልሆኑም። ኮሎምበስ ማቡንጋ ከሀረሬ ለላከው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የቶኪዮ ኦሎምፒክ በዚህ ወር መጨረሻ ቀናት ይጀምራል። ይሁንና በተጣሉት የኮቪድ-19 እግዶች ምክንያት በአንዳንድ የመገናኛ ብዙኃን ዘንድ ከወዲሁ አስደሳችነት የሌለው ኦሎምፒክ በሚል ተፈርጀዋል። አጭር ዘገባ ሰምተን እንመለስ። ኮርትኒ ፍሬሪት በቅርቡ ቶኪዮ ላይ ከዓለም ፈጣን ሯጮች ጋር ትፎካከራለች። በዚህ ኦሎምፒክ ላይ እየተሰናዱ እንዳሉት ሁሉም አትሌቶች ሁሉ ትኩረቷ ማሸነፍ ብቻ አይደለም። የመካከለኛ ርቀት ሩጫ ተወዳዳሪዋ ፍሬድሪክስ የመጨረሻ ቀናት ልምምዷ ከወረርሽኙ እግድ ሕጎች ጋር የተጣጣመ መሆኑን ለማረጋገጥ እየሰራች ነው። ደንቦቹንና ሌሎች ዝርዝር ጉዳዮችን በድጋሚ ለማየት እየሞከርን እንገኛለን። ይህንን የምናደርገው ዝርዝር ተግባራቱን መፈጸማችንን የተጠየቅነውን መስራታችንን ለማረጋገጥ ነው። ከሁሉ በላይ ደግሞ ከእኛ ጋር ግንኙነት የነበራቸውን ሰዎች በተመለከተ ያለውን ሕግ መረዳት አለብን። ብዙ ነው። ፍሬድሪክስን ያገኝናት ፖርትላንድ ኦሪገን ከሚገኘው የስልጠና ስፍራዋ በስልክ መስመር ነው። የተዘረዘሩት ሕጎች ለምን አስፈላጊ እንደሆኑ ታስረዳለች። በእጅጉ ከረር ያለ ጉዳይ ነው። አሁንም በዓለም አቀፉ ወረርሽኝ ስር እንገኛለን። ይሁንና ባለው ነገር ላይ ተጨማሪ ጭንቀት የመጨመሩ ነገር እርግጥ ሆኗል። አትሌቶችን የሚመለከተው ሕግ በሰባ ገጾች የተቀነበበ ሲሆን ሊያነቡት ለሞከሩትም በእጅጉ ግራ አጋቢ ጥራዝኖባቸዋል። አንደኛው ክፍል በተቻላችሁ መጠን ብቻችሁን መመገብ ይጠበቅባቸዋል ይላል። ሌላኛው ደግሞ በከተማው ውስጥ መንቀሳቀስ የለባችሁም ይላል። መጠቃቀፍ፣ መዳፍን ከመዳፍ ማጋጨትና መጨባበጥ ሁሉ የተከለከሉ ናቸው። አትሌቶች ከክፍላቸው ውጪ የአልኮል መጠጦችን መጠቀም አይፈቀድላቸውም። ከዚህ በተጨማሪ አትሌቶች ሊሰሩት ያሰቡትን እቅድ በእያንዳንዱ ቀንና ሰዓት የት እንደሚገኙም ጭምር ማሳወቅ ማስገባት አለባቸው። ውድድራቸውን ካጠናቀቁ በኋላ ደግሞ በ48 ሰዓታት ውስጥ ጃፓንን ለቀው መውጣት አለባቸው። ወደ ሀገሪቱ እንገባለን፣ የምንሰረዋለን፣ ከዚያ ሀገሪቱን ለቀን እንወጣለን። በቀጣዩ ቀን ነው እኔ የምመለሰው። በወረርሽኝ መካከል የሚደረገውን ይህንን ኦሎምፒክ አንዳንድ የመገናኛ ብዙኃን አስደሳች ያልሆነው አሊያም የተረገመው ኦሎምፒክ እያሉ ይጠሩት ጀምረዋል። ጃክ ታረንት በቶኪዮ የከተመ ኦሎምፒኩን የሚዘግብ የትርፍ ጊዜ ጋዜጠኛ ነው። ውድድሩ ከመጀመሩ ሁለት ሳምንት በፊት እዚህ ብገኝም ምንም አይነት የኦሎምፒክ መንፈስ የለም ማለት ይቻላል። በጎዳናዎች ላይ ያለው እንቅስቃሴ እዚህ ግባ የሚባል አይደለም። ለውጭ ሀገራት ጎብኚዎችና አትሌቶች የተዘጋጁ የእንኳን ደህና መጣችሁ መልእክቶች አልፎ አልፎ ብቻ ይታያሉ። እስካሁን ካየኋቸው ኦሎምፒኮች ሁሉ ይሄኛው እጅግ ያልተለመደና የተለየ ነው። ከህዝብ የተሰበሰቡ አስተያየቶች የበዙት ጃፓናውያን በወረርሽኙ ምክንያት አንድ ዓመት ያክል የዘገየውን ኦሎምፒክ መከናውን እንደማይደግፉ ያሳያል። ሀገሪቱን የአስቸኳይ ጊዜ አዋጅ እንድታውጅ ያስገድዳት የቅርብ ጊዜው የቫይረሱ ስርጭት በበኩሉ ስጋት እንዲያይል አድርጓል።

ስላመሸችሁ በእጅጉ እናመሰግናለን ሀብታሙ ዙዬን በመስተንግዶ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናቸው አምሽተናል የነገ ሰው ይበለን መልካም ምሽት